የቀድሞ የአንድነት ፓርቲ የሕዝብ ግንኙነት ኃላፊ የነበረው ሀብታሙ አያሌው የሕክምና እርዳታ ሲያገኝበት ከቆየበት ሆስፒታል ዛሬ ወደ ሌላ ስፍራ ለመዛወር መገደዱ ታወቀ። አቶ ሀብታሙ አያሌው ወደ ውጭ ሀገር ሄዶ ለመታከም የሚያስፈልገውን መረጃ የማሟላት ጥረቱ እንደቀጠለ መሆኑን የቅርብ ምንጮች ገልጸዋል። መለስካቸው አምሃ ከአዲስ አበባ ዘገባ ልኳል። አቶ ሀብታሙ አያሌው በጋጠመው ህመም ራሱን ስቶ ካዲስኮ እየተባለ ወደሚጠራ ሆስፒታል ገብቶ እስከ ዛሬ ድረስ የሕክምና አገልግሎት ሲሰጥ የቆየ ቢሆንም ከዛሬ በኋላ ሊቀጥል እንደማይችል ሆስፒታሉ ገልጾለታል። ሀብታሙ አያሌውን በቅርብ ከሚንከባከቡት ወዳጆቹ አንዱ ለቪኦኤ እንደገለጸው ሆስፒታሉ ወደዚህ ውሳኔ የደረሰው ተገቢውን ሕክምና ለመስጠት በማይችልበት ሁኔታ የህመም ማስታገሻ ብቻ እየሰጠው ታማሚውን ሆስፒታል ማቆየቱ ከስነ ምግባር አኳያ ትክክል አይደለም። በሚል እምነት እንደሆነ ታውቋል። ሀብታሙ አያሌው በዚህ ምክንያት ከካዲስኮ ሆስፒታል እንዲወጣ ተደርጎ በእንግዳ ማረፊያ ቤት የስቃይ ማስታገሻ መድኃኒት የሚሰጡ የህክምና ባለሙያዎች እርዳታ እየሰጡት ይገኛል። ቀደም ሲል ጠቅላይ ፍርድ ቤት በሰጠው ትእዛዝ መሰረት የሕክምና ቦርድ የፈረመበትና ወደ ውጭ ሄዶ መታከም እንዳለበት የሚያሳይ ማስረጃ ለማግኘት የሚደረገው ጥረትም እንደቀጠለ መሆኑንም ምንጩ ለቪኦኤ ተናግሯል። ሁለቱ የቦርድ አባላት ሐኪሞች የፈረሙ ቢሆንም አንደኛው ሐኪም በውጭ አገር ስለነበሩ ፊርማው እስከዛሬ ሊሟላ እንዳልቻለ ታውቋል። የቀድሞው አንድነት ፓርቲ አመራር አባል የነበረው ሀብታሙ አያሌው ከሌሎች ሁለት ተቃዋሚ ፓርቲዎች አባላት ጋር በሽብር ወንጀል ተከሶ በፌዴራሉ ከፍተኛ ፍርድ ቤት በነጻ ቢሰናበትም ይግባኝ ስለተጠየቀበት የውጭ ጉዞ ግድ እንደተጣለበት አይዘነጋም። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ